ከባድ የሰብአዊ መብቶች ጥሰቶች ፈጽመዋል በሚል አቃቢ ሕግ የምርመራ መዝገብ በከፈተባቸው ሰዎች ላይ ተጨማሪ የምርመራ ጊዜ ጠይቋል። ተጠርጣሪዎቹ ጥያቄውን በብርቱ የተቃወሙ ሲሆን ፍርድ ቤቱ ግን ተቃውሞውን ውድቅ አድርጎ ተጨማሪ የምርመራ ጊዜ ፈቅዷል። መለስካቸው አማሃ ተጨማሪ አለው። ፌዴራል ፖሊስ ነጉሃ አጽባሀ በሚል ስያሜ የያዘውን የምርመራ መዝገብ ለአቃቤ ሕግ ካስረከበ በኋላ አቃቤ ሕግ ተጨማሪ የምርመራ ጊዜ እንዲሰጠው አመለከተ። ፍርድ ቤቱ አቃቤ ሕግ የጠየቀውን የአሥራ አምስት ቀን የምርመራ ጊዜ ሙሉ በሙሉ ባይፈቅድም ከሳምንት ያላነሰ ጊዜ ሰጥቶታል። አቃቤ ሕግ ለዚህ ተጨማሪ ጊዜ ጥያቄ ያቀረባቸው ምክንያቶች ለምስክሮች የተመቻቸ የምስክርነት አሰጣጥ ሁኔታን ለማዘጋጀት፣ የሕክምና ማስረጃ ለማሰባሰብ እና በማስረጃዎች ላይ የባለሙያዎችን አስተያየት ለመጨመር እንደሆነም ዘርዝረዋል። ተጠርጣሪዎቹ ይህን የአመልካች ጥያቄ በብርቱ ተቃውመዋል። አስራ ሰባተኛ ተጠርጣሪ ኮማንደር አለማየሁ ኃይሉ ለፍርድ ቤቱ እንዳመለከቱት ይህ ቀጠሮ የተሰጠው ምርመራው አብቅቶ መዝገቡን ለመረከብ ነበር የተቀጠረው። ይህን በማድረግ ፈንታ ተጨማሪ ምርመራ ጊዜ መጠየቁ አግባብ አይደለም፣ የፍርድ ቤቱ ትዕዛዝም አልተከበረም ብለዋል። አክለውም የተጠረጠርንበት ወንጀልም በከባድ ግድያና ውንብድና አይደለም። ስለሆነም ይህ የቅድሚያ ምርመራ ጥያቄ እንዲታገድልን ሲሉ አመልክተዋል። ሌሎች ተጠርጣሪዎችም ተመሳሳይ አቤቱታ አሰምተዋል። አቃቢ ህግ በበኩሉ ያቀረበው ማመልከቻ ህጋዊ መሠረት ያለው መሆኑን ተከራክረዋል። የተፈጸመው ተራ ድብደባ እንዳልሆነና በሰብአዊ መብት ላይ የተፈጸመ ወንጀል እንደሆነ፣ አፈጻጸሙም ውስብስብና ከባድ እንደሆነ ዘርዝሯል። በወንጀል ምርመራ መሰማራት በራሱ ወንጀል እንዳልሆነ አቃቤ ሕግ አመልክቶ አሁን የሚያጣራው ግን ምርመራው የተካሄደበትን አሰራር እንደሆነ ዘርዝሮ ተጨማሪው የ15 ቀን ጊዜ እንዲሰጠው አመልክተዋል። ፍርድ ቤቱ የሁለቱን ወገን ክርክር መርምሮ የተጠርጣሪዎችን ክርክር ውድቅ በማድረግ ለአቃቤ ሕግ ተጨማሪ የምርመራ ጊዜ በመስጠት ለጥር 20 ና ለጥር 22 ቀን 2011 ዓ ም ቀጠሮ ቆርጧል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ အဘဘာ